መጽሐፈ ዜና መዋዕል ካልዕ ምዕራፍ አሥራ ሦስት። ንጉሡም ኢዮርብዓም በነገሠ በዐሥራ ስምንተኛው ዓመት አብያ በይሁዳ ላይ ንጉሥ ሆነ። ሦስት ዓመት በኢየሩሳሌም ነገሠ። የእናቱም ስም ሚካያ ነበር። የገብአ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከልም ሰልፍ ነበር። አብያም የተመረጡትን አራት መቶ ሺህ ኃያላን ሰልፈኞች ይዞ ወደ ሰልፍ ወጣ። ኢዮርብዓምም የተመረጡትን ስምንት መቶ ሺህ ጽኑዓን ኃያላን ሰዎች ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም አገር ባለው በጽምራይም ተራራ ላይ ቆሞ እንዲህ አለ። ኢዮርብዓም እና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግሥትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደ ሰጠ በውኑ አታውቁምን? የዳዊት ልጅ የሰሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነሥቶ በጌታው ላይ ዐመፀ። ክፉዎች ሰዎችና ምናምንቴዎችም ወደ እርሱ ተሰበሰቡ። ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸው ባልቻለበት ጊዜ በሰሎሞን ልጅ በሮብዓም ላይ በረቱበት። አሁንም በዳዊት ልጅ እጅ የሚሆነውን የእግዚአብሔርን መንግሥት ልትቋቋሙ ታስባላችሁ። እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሠራላችሁ የወርቅ እምቦሶች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያን አላሳደዳችሁምን? እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና ሰባት አውራ በጎች ይዞ ይቀድስ ዘንድ የሚመጣ ሁሉ አማልክት ላልሆኑት ለእነዚህ ካህን ይሆናል። ለእኛ ግን አምላካችን እግዚአብሔር ነው፣ አልተውነውም። የእግዚአብሔርም አገልጋዮች የአሮን ልጆች ካህናቱ፣ ሌዋውያንም በሥራቸው ከእኛ ጋር ናቸው። በየጠዋቱና በየማታውም ለእግዚአብሔር የሚቃጠለውን መሥዋዕትና ጣፋጩን ዕጣን ያሳርጋሉ። የገጹንም ኅብስት በንጹሕ ገበታ ላይ የወርቁን መቅረዝና ቀንዲሎችንም ማታ ማታ እንዲያቀርቡ ያዘጋጃሉ እኛም የአምላካችንን የእግዚአብሔርን ትእዛዝ እንጠብቃለን እናንተ ግን ትታችሁታል እነሆም እግዚአብሔር በእኛ ላይ አለቃ ነው መለከቱንም የሚነፉ ካህናቱ ከእኛ ጋር ናቸው በእናንተም ላይ ይጮኻሉ የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ ኢዮርብዓም ግን ድብቅ ጦር በስተኋላቸው አዞረ እነርሱ በይሁዳ ፊት ሆነው ድብቅ ጦር በስተኋላቸው ነበር። ይሁዳም ወደ ኋላው በተመለከተ ጊዜ እነሆ ሰልፉ በፊቱና በኋላው ነበር። ወደ እግዚአብሔርም ጮኹ። ካህናቱም መለከቱን ነፉ። የይሁዳም ሰዎች ጮኹ። የይሁዳም ሰዎች በጮኹ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ፣ እግዚአብሔርም በእጃቸው አሳልፎ ሰጣቸው። አብያና ሕዝቡ ታላቅ አመታት መቱአቸው። ከእስራኤልም አምስት መቶ ሺህ የተመረጡ ሰዎች ተገድለው ወደቁ። በዚያም ጊዜ የእስራኤል ልጆች ተዋረዱ፣ የይሁዳም ልጆች በአባቶቻቸው አምላክ በእግዚአብሔር ታምነው ነበርና አሸነፉ። አብያም ኢዮርብዓምን አሳደደው። ከእርሱም ከተሞቹን ቤቴልንና መንደሮቿን፣ ይሻናንና መንደሮቿን፣ ኤፍሮንንና መንደሮቿን ወሰደ። ኢዮርብዓምም ከዚያ በኋላ በአብያ ዘመን አልበረታም። እግዚአብሔርም ቀሰፈው ሞተም። አብያም ጸና። አሥራ አራት ሚስቶች አገባ። ሀያ ሁለትም ወንዶች ልጆችና አሥራ ስድስት ሴቶች ልጆችን ወለደ። የአብያም የቀረውም ነገርና አካሄዱ የተናገራቸውም ቃሎች በነቢዩ በአዶ መጽሐፍ ተጽፈዋል።